መጽሐፈ ነገሥት ካልዕ ምዕራፍ አስራ አራት በእስራኤል ንጉሥ በኢዮአካዝ ልጅ በዮአስ በሁለተኛው ዓመት የይሁዳ ንጉሥ የኢዮአስ ልጅ አሜሲያስ ነገሠ። መንገሥት በጀመረ ጊዜ የሀያ አምስት ዓመት ጎልማሳ ነበር። በኢየሩሳሌምም ሀያ ዘጠኝ ዓመት ነገሠ። እናቱም ዮአዳን የተባለች የኢየሩሳሌም ሴት ነበረች። በእግዚአብሔርም ፊት ቅን ነገር አደረገ። ነገር ግን አባቱ ኢዮአስ እንዳደረገ ሁሉ እንጂ እንደ አባቱ እንደ ዳዊት አላደረገም። ነገር ግን በኮረብቶቹ ላይ ያሉት መስገጃዎች አልተወገዱም፤ ሕዝቡም ገና በኮረብቶቹ ላይ ባሉት መስገጃዎች ይሰዋና ያጥን ነበር። መንግሥቱን በጸናለት ጊዜ አባቱን የገደሉትን ባሪያዎች ገደለ። በሙሴ ሕግ መጽሐፍም እንደ ተጻፈ እግዚአብሔርም ሁሉ በኀጢአቱ ይሙት እንጂ አባቶች በልጆች አይሙቱ፣ ልጆችም በአባቶች አይሙቱ ብሎ እንዳዘዘ የነፍሰ ገዳዮቹን ልጆች አልገደለም። እርሱም በጨው ሸለቆ ከኤዶምያስ አስር ሺህ ሰው ገደለ። ሴላን በሰልፍ ወስዶ ስሟን እስከ ዛሬ ድረስ ዮቅትኤል ብሎ ጠራት። በዚያን ጊዜም አሜስያስ ና እርስ በርሳችን ፊት ለፊት እንተያይ ብሎ ወደ እስራኤል ንጉሥ ወደ ኢዩ ልጅ ወደ ኢዮአካዝ ልጅ ወደ ዮአስ መልእክተኞችን ላከ። የእስራኤልም ንጉሥ ዮአስ የሊባኖስ ኵርንችት ልጅህን ለልጄ ሚስት አድርገህ ስጠው ብሎ ወደ ሊባኖስ ዝግባ ላከ። የሊባኖስም አውሬ አልፎ ኵርንችቱን ረገጠ። ኤዶምያስን በእውነት መታህ፣ ልብህንም ከፍ ከፍ አደረግህ። በዚያ ተመካ፣ በቤትህም ተቀመጥ። አንተ ከይሁዳ ጋር ትወድቅ ዘንድ ስለ ምን መከራ ትሻለህ? ብሎ ወደ ይሁዳ ንጉሥ ወደ አሜሲያስ ላከ። አሜሲያስ ግን አልሰማም። የእስራኤልም ንጉሥ ዮአስ ወጣ እርሱና የይሁዳ ንጉሥ አሜሲያስ በይሁዳ ባለች በቤት ሳሚስ እርስ በርሳቸው ተያዩ። ይሁዳም በእስራኤል ፊት ተመታ፣ እያንዳንዱም ወደ ድንኳኑ ሸሸ። የእስራኤልም ንጉሥ ዮአስ የይሁዳን ንጉሥ የአካዝያስን ልጅ የኢዮአስን ልጅ አሜሲያስን በቤትሳሚስ ይዞ ወደ ኢየሩሳሌም መጣ። የኢየሩሳሌምንም ቅጥር ከኤፍሬም በር ጀምሮ እስከ ማዕዘኑ በር ድረስ አራት መቶ ክንድ አፈረሰ። ወርቁንና ብሩን ሁሉ በእግዚአብሔርም ቤትና በንጉሡ ቤት መዛግብት የነበሩትን ዕቃዎች ሁሉ፣ በመያዣም የተያዙትን ወስዶ ወደ ሰማርያ ተመለሰ። የቀረውም ያደረገውም የዮአስ ነገር ጭከናውም ከይሁዳም ንጉሥ ከአሜስያስ ጋር እንደ ተዋጋ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዮአስም ከአባቶቹ ጋር አንቀላፋ በሰማርያም ከእስራኤል ነገሥታት ጋር ተቀበረ። ልጁም ኢዮርብዓም በፈንታው ነገሠ። የይሁዳም ንጉሥ የኢዮአስ ልጅ አሜስያስ ከእስራኤል ንጉሥ ከኢዮአካዝ ልጅ ከዮአስ ሞት በኋላ አስራ አምስት ዓመት ኖረ። የቀረውም የአሜስያስ ነገር በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በኢየሩሳሌምም የዓመፅ መሐላ አደረጉበት፤ እርሱም ወደ ለኪሶ ኰበለለ። በኋላውም ወደ ለኪሶ ላኩ፤ በዚያም ገደሉት። በፈረስም ጭነው አመጡት፤ በኢየሩሳሌምም በዳዊት ከተማ ከአባቶቹ ጋር ተቀበረ። የይሁዳም ሕዝብ ሁሉ የአሥራ ስድስት ዓመት ልጅ የነበረውን አዛርያስን ወስዶ በአባቱ በአሜሲያስ ፈንታ አነገሠው። ንጉሡም ከአባቶቹ ጋር ካንቀላፋ በኋላ ኤላትን ሠርቶ ወደ ይሁዳ መለሳት። በይሁዳ ንጉሥ በኢዮአስ ልጅ በአሜሲያስ በአሥራ አምስተኛው ዓመት የእስራኤል ንጉሥ የዮአስ ልጅ ኢዮርብዓም በሰማርያ መንገሥ ጀመረ። አርባ አንድ ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልንም ካሳተው ከናባጥ ልጅ ከኢዮርብዓም ኀጢአት ሁሉ አልራቀም። የጋት ሄፌር በነበረው በአማቴ ልጅ በባሪያው በነቢዩ በዮናስ እጅ እንደ ተናገረው እንደ እስራኤል አምላክ እንደ እግዚአብሔር ቃል የእስራኤልን ድንበር ከሐማት መግቢያ ጀምሮ እስከ አረባ ባሕር ድረስ መለሰ። የታሰረውና የተለቀቀውም እንደ ጠፋ እስራኤልንም የሚረዳ እንዳልነበረ እግዚአብሔር እጅግ የመረረውን የእስራኤልን ጭንቀት አየ። እግዚአብሔርም የእስራኤልን ስም ከሰማይ በታች ይደመስስ ዘንድ አልተናገረም። ነገር ግን በዮአስ ልጅ በኢዮርብዓም እጅ አዳናቸው። የቀረውም የኢዮርብዓም ነገር ያደረገውም ሁሉ ጭከናውም፣ እንደተዋጋም፣ የይሁዳም የነበረውን ደማስቆንና ሐማትን ለእስራኤል እንደ መለሰ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮርብዓምም ከአባቶቹ ከእስራኤል ነገሥታት ጋር አንቀላፋ ልጁም ዘካሪያ በፈንታው ነገሠ።